so የህወሓት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ የእርዳታ መጋዘኖችን መዝረፋቸውን የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ አስታወቀ። በኢትዮጵያ የዩኤስኤአይዲ ተልእኮ ዳይሬክተር ሾን ጆንስ ከኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ህወሓቶች በአማራ ክልል ውስጥ በገቡበት ከተማ ሁሉ መጋዘኖችን፣ የጭነት መኪናዎችን ዘርፈዋል። በደረሱባቸው መንደሮች ሁሉ ከፍተኛ ውድመት ያስከትለዋል ብለዋል። ሾን ጆንስ በህወሀት ላይ ያቀረቡትን ይህንን ክስ የህወሀት ቃል አቀባይ አቶ ጌታቸው ረዳ አጣጥለውታል። አቶ ጌታቸው ከሰዓታት በፊት በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ከመስመር ውጭ ስለሚሆኑ ተዋጊዎች ስለ እያንዳንዱ ተቀባይነት የሌለው ባህሪ ማረጋገጥ ባንችልም እንዲህ አይነቱ ዝርፊያ በዋነኛነት በአካባቢው ግለሰቦችና ቡድኖች የተቀነባበረ መሆኑን የሚያሳይ ማስረጃ አለን ሲሉ ጉዳዩን በገለልተኛ ምርመራ እንደሚያጣሩትም ገልጸዋል። ኬኔዲ አባተ ዝርዝሩን ያስደምጠናል። በቅርቡ አንድ የህወሀት ወታደራዊ አመራር በተማረከበት ወቅት በኃይል ሰጭ ንጥረ ነገሮች የበለጸገ የዩኤስአይዲን የእርዳታ ምግብ ይዞ ተገኝቷል መባሉ ከፍተኛ መነጋገሪያ ሆኖ መቆየቱ ይታወሳል። ይህን ተከትሎ በተለይ በተለያዩ ማህበራዊ ሚዲያዎች የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ለህወሀት ታጣቂዎች የምግብ ድጋፍ እንደሚያደርግ ብዙዎች ሀሳብ መሰንዘራቸውና ይህን ሀሳብ ተቋሙ ማስተባበሉ ይታወሳል። በኢትዮጵያ የዩኤስአይዲ ተልእኮ ዳይሬክተር ሾን ጆንስ ከኢትዮጵያ ብሔራዊ የቴሌቪዥን ጣቢያ ኤቢሲ ጋር ከሁለት ቀናት በፊት በነበራቸው ቆይታ ዩኤስ አይዲ እስካሁን በኢትዮጵያ በነበረው ቆይታ ለህወሀትም ይሁን ለሌላ ታጣቂ ቡድን የምግብም ሆነ ሌላ ድጋፍ አድርጎ አያውቅም ሲሉ ክሱን በድካም አጣጥለዋል። ዩኤስ አይዲ በኢትዮጵያ ከሚያደርገው ድጋፍ ጋር በተያያዘ በአንዳንድ የመንግስት ሚዲያዎች በቅርቡ የተሰራጩ የተዛቡና ትክክለኛ ያልሆኑ ያሏቸው ዘገባዎች የዩናይትድ ስቴትስን መንግስት እንዳሳሰቡትም ገልጸዋል። በሀገሪቱ ስለሚደረገው የዩኤስአይዲ ድጋፍ በአንዳንድ የመንግሥት ሚዲያዎች በቅርቡ የተሰራጩ የተዛቡና ትክክለኛ ያልሆኑ ዘገባዎች የዩናይትድ ስቴትስ መንግስትን በጣም አሳስበውታል። ኢትዮጵያውያን የደረሳቸው የተለየ መረጃ መሆኑን ማረጋገጥ እንፈልጋለን። በቀጥታ ከራሳችን እንዲሰሙም የምፈልገው ዩኤስአይዲ በታሪኩ በኢትዮጵያ የሰብአዊ ድጋፍ እያደረገ በቆየበት ጊዜ እስካሁን ለህወትም ይሁን ለሌላ ታታቂ ቡድን ምንም አይነት የምግብም ሆነ የአበረታች መድኃኒት ድጋፍ አድርጎ አያቅም የህወሀት ታጣቂዎች የድርጅቱን የእርዳታ ምግብ ሊያገኙ የሚችሉበትን መንገድ ሲጠቅሱ ሶስት መላምቶችን ያስቀመጡት ሾን ጆንስ፣ እነዚህም ምግብ ከታደላቸው ላይ በመግዛት በችሮታ አሊያም በስርቆት ሊሆን እንደሚችል ነው የተናገሩት። የህወሀት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ መጋዘኖችን መዝረፋቸውንና ተሽከርካሪዎችንም መውሰዳቸውን በኢትዮጵያ የዩኤስአይዲ ተልእኮ ዳይሬክተር ሾን ጆንስ አብራርተዋል። In Amhara we now know that the TPLF has every town that they've gone into, they've looted the warehouses, they've looted trucks. በአማራ ክልል ውስጥ ህዋቶች በገቡበት ከተማ ሁሉ መጋዘኖች ተዘርፈዋል፣ የጭነት መኪናዎችን ዘርፈዋል። በደረሱባቸው መንደሮች ሁሉ ከፍተኛ ዝርፊያ አስከትለዋል። ይህ ጉዳይ ለሰብአዊ ድርጅቶች ሰራተኞች በጣም አሳሳቢ ነው። የሰብአዊ አገልግሎት ሰራተኞች ለዘጠኝ ወር በቆየው ግጭት በአፋር በትግራይና በአማራ ክልሎች ሕይወታቸውን ለማትረፍ ሸሽተዋል። የሰብአዊ ሠራተኞች በግጭት ማዕከል ውስጥ ካሉ አካላት መካከል ናቸው። ወደ ውስጥ ገብተው የሕይወት አድን እርዳታ የሚሰጡ የመጀመሪያዎቹ ናቸው። በሚያሳዝን ሁኔታ ባለፉት ዘጠኝ ወራት ወደ አስራ አምስት ይመስሉኛል ሕይወታቸውን ያጡም አሉ። ህወሀት አጋጣሚዎችን ለራሱ ጥቅም እያዋል እንደሆነ አምናለሁ። ምናልባት ከዜጎች እየሰረቁ ነው። ለዚህ በእርግጥ ማረጋገጫ የለንም። እኛ ያለን ማስረጃ በተለይ የህወሀት ወታደሮች በገቡበት የአማራ ክልል በርካቶች መጋዘኖች ተዘርፈው ሙሉ በሙሉ ባዶ ሆነዋል። አዎ፣ ይህ እውነት መሆኑን እናውቃለን። ሾን ጆንስ በህወሀት ላይ ያቀረቡትን ይህን ክስ የህወሀት ቃል አቀባይ ጌታቸው ረዳት ጣጥለዋል። አቶ ጌታቸው ከሰዓታት በፊት በትዊተር አድራሻቸው ባሰፈሩት ጽሁፍ ጆንስ ህወሀት አጋጣሚዎችን ይጠቀማል ቢሉም የተባለውን ዘረፋ የእኛ ኃይሎች ስለመፈጸማቸው ግን በግልጽ አልተቹም ብለዋል። አቶ ጌታቸው አክለውም አቋማችን ግልጽ ነው፣ እንደዚህ ባሉ ጉዳዮች ከመስመር ውጭ ስለሚሆኑ ተዋጊዎች ስለ እያንዳንዱ ተቀባይነት የሌለው ባህሪ ማረጋገጥ ባንችልም ዝርፊያው በዋነኝነት በአካባቢው ግለ ብሔረሰቦችና ቡድኖች የተቀነባበረ መሆኑን የሚያሳይ ማስረጃ አለን ያሉ ሲሆን ጉዳዩን በገለልተኛ ምርመራ እንደሚያጣሩትም ገልጸዋል። የአማራ ክልልና የኢትዮጵያ ፌዴራል መንግስት ባለስልጣናትም ህወሀት በገባባቸው አካባቢዎች ከእርዳታ መጋዘኖች በተጨማሪ ከግለሰብ ቤቶች ጀምሮ እስከ መንግስት ተቋማት በስፋት ዘረፋ መፈጸሙን በተደጋጋሚ ያስታውቀዋል። የዩኤስ አይዲ ቃል አቀባይ በቅርቡ በሰጡት መግለጫ ጦርነቱ ከተከሰተ ወዲህ በሁሉም አካላት ዝርፊያ መፈጸሙንና ይህም ተቀባይነት እንደሌለው መግለጻቸው ይታወሳል። በትዊተር እና በፌስቡክ ስለ ዩኤስአይዲ የሚሰራጩ መረጃዎችን ከእውነታ የራቁ በሚል የተቹት ሾን ጆንስ ህብረተሰቡ እውነታውን ለማወቅ መረጃዎችን እንዲያጣራ መክረዋል። ከወቅታዊው ሁኔታ ጋር በተያያዘ በዩናይትድ ስቴትስና በኢትዮጵያ መካከል የግንኙነት መሻከር እንደሌለም ማሳያዎችን ጠቅሰው አብራርተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ